ይህ የአሜሪካ ድምፅ ነው። በ22 በ31ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡ ምሽት ስርጭታችን ጀመረ። በሰሜን ሸዋ ዞን በድሮን ጥቃት ሰዎች መገደላቸውን ነዋሪዎች ተናገሩ። የአንድ ቤተሰብ የአክስቴ ልጆች ናቸው እህትና ወንድም የነበሩ በወንድምየው ወገን ሰባት ልጆች ነበሩ አንድ ላይ እስከነ ሚስቱ እስከነሱ ሰውየው እስከነ ባለቤቱ አቶ ምሳ ይባላል የተመጣም አለ እዚያ ብዙ ተዘርሮ አገኝ አነስታል ይህ እንግዲህ አስራ አምስት ምናምን ነው ያየሁት ግን ሌሎች ግን ከያ በላይ ነው ምናምን ይላሉ ሁሉም ወደ ዘመዱ ሲሄድ ኒያባይን ያየሁት ያለት ነው የአካባቢውን ነዋሪዎች ነው የሰማችሁት። ይህንና ሌሎችንም የሀገር ውስጥና የውጭ ሀገር ዘገባዎች ይዘን መጥተናል። ረቡ የካቲት 13 2016 ዓ ም ክብራትና ክብራን ሳስተናግዳቸው የማምሻው እንግዲህ ወልደነኝ። ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የሚያቀናብርልን ንጉሱ ታምሬ ነው። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ። ስርጭቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አዲ አማሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እየጋበዝኩ አሁን ወደ አለም ዜናው እናምራለን። ጤና እስጥልን፣ በድጋሚ እንደምናመሻችሁ፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሶማሊያ ካቢኔና የፓርላማ አባላት ከቱርክ ጋር ለተፈጸመ የመከላከያ ስምምነት ዛሬ ረቡዕ ይሁንታቸውን ሰጥተዋል። ሶማሊያ እንደ ራሷ ግዛት የምትቆጥራት ራስ ገዟ ሶማሌላንድ ና ኢትዮጵያ ከአንድ ወር በፊት የባህር በርን በተመለከተ የፈረሙትን የመግባቢያ ስምምነት ተከትሎ ሶማሊያ ና ኢትዮጵያ ውዝግብ ውስጥ ቆይተዋል። የአስር አመታት ተፈጻሚነት ዕድሜ አለው በተባለው ስምምነት ቱርክ የሶማሊያን የባህር ድንበር ለመከላከል እገዛ እንደምታደርግ ና የባህር ኃይሏን እንደገና እንደምትገነባላት ከፓርላማው ስብሰባ በኋላ ለዜና ሰዎች የተናገሩት የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ አስታውቀዋል። ዛሬ ለፓርላማው የቀረበው ስምምነት በሶማሊያ ና በቱርክ መካከል ስለሚኖር የባህር በር ላይ የመከላከያ ኃይል ና ኢኮኖሚን የተመለከተ እንጂ ከሌላ አገር ጋር ጥላቻንም ሆነ ሽኩቻ ለመፍጠር ያለም አይደለም ሲሉ ተደምጠዋል። ፕሬዝደንቱ የባህር በር የሌላት ኢትዮጵያ ለወደብ ና ለባህር ኃይሏ የሚውል ስፍራ እንድታገኝ የሚያስችል ነው የተባለው የመግባቢያ ስምምነት በያዝ ነው የፈረንጆቹ አመት የመጀመሪያ ቀን ከሶማሌላንድ ጋር መፈራረማቸውን ተከትሎ ሶማሊያ አጥብቃ ተቃውሞዋን ስትገልጽ ቆይታለች። ሶማሊያ አቋሟን ግልጽ አድርጋለች። የሶማሊያ ሉዓላዊነትና የግዛት አንድነት ለድርድር የሚቀርብ ጉዳይ አይደለም፣ የዛሬው ታሪካዊ ስምምነትም በዚህ መሰረት የተፈጸመ ነው ሲሉ የሶማሊያው መከላከያ ሚኒስትር አብዲ ፋታህ ቃሲም መናገራቸውን የኤፍፒ ዘገባ አመልክቷል። የሶማሊያን የባህር ጠረፍ ለመከላከል ቱርክ ተመራጭ ናት ሲሉ አክለዋል ሚኒስትሩ የኔቶ አባል የሆነችው ቱርክ ከሶማሊያ ጋር የቅርብ ግንኙነት ያላት ሲሆን በተለይም በግንባታ በትምህርትና ጤና ዘርፎች እንዲሁም በወታደራዊ መስክ ትብብር እንደምታደርግ ታውቋል። ቱርክ በውጭ ሀገር ያላት ትልቁ የወታደራዊ መሰረትና ማሰልጠኛ በሶማሊያ እንደሚገኝ እንዲሁም አምስት ሺህ የሚሆኑ የሶማሊያ መከላከያ ሰራዊት አባላትን ማሰልጠኗን የቱርክ መገናኛ ብዙሃን ዘግበዋል። የሰለጠኑት ወታደሮች በዚህ አመት መጨረሻ ተልኳቸው የሚያከትመውን የአፍሪካ ህብረት ሰላም አስከባሪ ኃይሎችን ከሚተኩት ውስጥ እንደሆነም ተነግረዋል። የጸጥታው ምክር ቤት በኮንጎ አለመረጋጋት በማባባስ ስድስት ሰዎች ላይ ማዕቀብ ጣለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዚህ ዓመት ግጭት እየጨመረ በሄደባት ኮንጎ ውስጥ አለመረጋጋትን የሚያባብሱ እንቅስቃሴዎችን በማካሄድና የሰብዓዊ ቀውሱን በማባባስ አስተዋጽኦ አድርገዋል ባላቸው ስድስት ግለሰቦች ላይ ማዕቀብ እንዲጣል ወስኗል። በዚህ ዙሪያ ማይክል ብራውን ያደረሰንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። በዲሞክራቲክ ሪፐብሊክ ኮንጎ አለመረጋጋት በመፍጠር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማዕቀብ የጣለባቸው ግለሰቦች የሩዋንዳ ነጻ አውጪ ዲሞክራሲያዊ ኃይሎች ጀነራል፣ የተባበሩት ዲሞክራሲያዊ ኃይሎች የተሰኘው የዩጋንዳ ታጣቂ ቡድን ሁለት ከፍተኛ መሪዎች፣ በሩዋንዳ የሚደገፈው የኤም 23 ታጣቂ ቡድን ቃል አቀባይ፣ የህዝቦች ብሔራዊ ጥምረት ለኮንጎ ሉዓላዊነት የተሰኘው ቡድን መሪና ትዊር ዋኔሆ የተሰኘው የኮንጎ ታጣቂ ቡድን ኮማንደር ናቸው። ማዕቀቡ የተጣለው ምክር ቤቱ ዛሬ ባካሄደው አስቸኳይ ስብሰባ ሲሆን፣ ሩዋንዳም በኮንጎ ውስጥ የተፈጠረውን ግጭት እያባባሰች እንደሆነ በተባበሩት መንግስታት ድርጅት የአሜሪካ ልዩ መልእክተኛ ሮበርት ውድ ተናግረዋል። ሩዋንዳ ሩዋንዳ ለኤም23 የምትሰጠውን ድጋፍ ማቆም አለባት። በተጨማሪም የሩዋንዳ ኃይሎች ከኮንጎ ግዛት ማስወጣትና የመንግሥታቱ ድርጅት ኮንጎን ለማረጋጋት ባቋቋመው የተልእኮ ቡድን ወይም ሙኒስኮ ላይ ሆን ተብሎ መተኮሱን በታማኝ ሪፖርት የተረጋገጠውን ማንኛውንም ከመሬቱ ለሰማይ ሰማይ ተወንጫፊ የሚሳኤል ስርዓት በአስቸኳይ ማስወገድ አለባት። ውድ አክለው ዓለም አቀፉ ማህበረሰብ በምስራቅ ኮንጎ ያለውን ጦርነት ለማስቆምና በኮንጎና በሩዋንዳ መካከል ያለውን ውጥረት ለማርገብ አፋጣኝ እርምጃ እንዲወስድ አሳስበዋል። በኮንጎ የተባባሰ ለሄዳው አለመረጋጋት ኮንጎ እና ሩዋንዳ እርስ በርስ ይወነጃጀላሉ። የተባበሩት መንግስታት ድርጅት ማክሰኞ ለት በግጭቱ ምክንያት ለሰብአዊ ቀውስ ተጋላጭ የሆኑ ዘጠኝ ሚሊየን ሰዎችን ለመርዳት ሁለት ነጥብ ስድስት ቢሊየን ዶላር የጠየቀ ሲሆን በኮንጎ በአጠቃላይ ሀያ አምስት ሚሊየን ሰዎች እርዳታ ጠባቂ ናቸው። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዓለም አቀፉ ፍርድ ቤት እስራኤል ከያዘቻቸውና ፍልስጤማውያን የራሳችን ናቸው ከሚሏቸው ግዛቶች እንድትወጣ የሚጠይቅ የህግ አስተያየት እንዳያቀርብ ዩናይትድ ስቴትስ አሳሰበች። ዩናይትድ ስቴትስ ዛሬ ረቡዕ ባሰማችው ተቃውሞ ፍርድ ቤቱ እስራኤል ያላንዳች ቅድመ ሁኔታ በአስቸኳይ መውጣት አለባት የሚል የህግ አስተያየት መሰጠት የለበትም ብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ተጠባባቂ የህግ አማካሪ ሪቻርድ ቪሴክ 15 ዳኞች የተሰየሙበት አለም አቀፉ የፍትህ ፍርድ ቤት በአንድ ወገን ድርጊት ላይ ያተኮሩ ጥያቄዎችን ብቻ መሰረት ባደረጉ የህግ አስተያየቶች ለአስርት ዓመታት የዘለቀውን የእስራኤልና የፍልስጤም ግጭት ለመፍታት መሞከር የለበትም ብለዋል። ፍርድ ቤቱ እስራኤል በያዘቻቸው ግዛቶች የምትከተላቸውን ፖሊሲዎች ህጋዊነት በሚመለከት አሳሪ ያልሆነ የውሳኔ አስተያየቱን እንዲሰጥ በመንግስታቱ ድርጅት ጠቅላላ ጉባኤ የቀረበለትን ጥያቄ ከትናንት በስቲያ ጀምሮ እየተመለከተ ነው። ከቪሴክ ቀደም ብለው የኮሎምቢያ፣ ኩባና ግብጽ ተወካዮች የእስራኤልን ፖሊሲ ተቃውመዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል በዋና ከተማዬ ደማስቆ የሚገኝ አንድ የመኖሪያ ቤት ህንፃ ላይ የአየር ጥቃት ፈጽማለች ስትል ሶሪያ አስታወቀች። የሶሪያ መንግስት መገናኛ ብዙሃን ዛሬ ረቡዕ ባወጡት ዘገባ ጥቃቱ የተፈጸመው ከፋርሶሴህ በተባለ የጸጥታና ወታደራዊ ተቋማት ዋና ጽህፈት ቤቶች የሚገኙበት አካባቢ ነው ብለዋል። ከቅርብ ዓመታት ወዲህ ሶሪያ ላይ በርካታ የአየር ድብደባዎችን ሲያካሂድ የነበረው የእስራኤል ጦር ስለደረሰው ጥቃት ምንም አይነት መግለጫ አልሰጠም። ጥቃቶች ጥቃቶች አደረሰች መባሏን ብዙ ጊዜ የማትቀበለው እስራኤል ሶሪያ ውስጥ የምትወስደው እርምጃ ግን በኢራን የሚደገፉ ኃይሎች ላይ ያነጣጠረ መሆኑን ተናግራለች። ባለፈው ዓመት የካቲት ወር ውስጥም ተመሳሳይ የአየር ድብደባ በዚሁ ዛሬ ጥቃት በተፈጸመበት አካባቢ የተካሄደ ሲሆን በርካታ የኢራን ወታደራዊ ባለሙያዎችን ተገለዋል። በአንዳንድ የአውሮፓ ህብረት አባል አገራት ያሉ ገበሬዎች ከማክሰኞ አመሻሽ አንስቶ በተቃውሞ ላይ ይገኛሉ። በተለይም በስፔንና በግሪክ በዛሬው ዕለት እጅግ ብዙ ገበሬዎች የተቃውሞ ሰልፍ አካሂደዋል። ገበሬዎቹ በአውሮፓ እየጨመረ በመጣው የኃይል አቅርቦት ዋጋ ንረት፣ ለአየር ንብረት ለውጥን ለመከላከል ተብለው የተጣሉ ሕጎችን እና ከውጭ ሀገራት የሚገቡ ርካሽ ምግቦችን ተቃውመዋል። ኤደን ገረመው የአሶሽየትድ ፕሬስ እና የአንቲ ካረፋስን ዘገባ እንደሚከተለው አሰናድተዋለች። በስፔን በመቶዎች የሚቆጠሩ ገበሬዎች ትራክተራቸውን ይዘው ወደ ዋና ከተማዋ ማድሪድ እንብር ተያቀኑ ሲሆን በተመሳሳይ በሺዎች የሚቆጠሩ የግሪክ ገበሬዎችም ማክሰኞ ዕለት ማምሻውን ወደ አቴንስ በመሄድ ዛሬ ረቡዕ ጠዋት ፓርላማው ደጅ ፊት ለፊት ተቃውሟቸውን አሰምተዋል። በዚህ የገበሬዎች ተቃውሞ የተነሳም የአቴንስ ከተማ እንቅስቃሴ ተስተጓጉሎ ውሏል። የግሪክ ፖሊስ በቅርብ ዓመታት ታይቶ በማይታወቅ መልኩ ስድስት ሺህ ገበሬዎችና 200 ትራክተሮች በተቃውሞ ሰልፉ ላይ ተሳትፈዋል ሲል አስታውቋል። በአውሮፓ የዋጋ ንረትን ተከትሎ የመጣው የገበሬዎቹ ቁጣም በ27 የአውሮፓ ህብረት አባል ሀገራቶች ባሉ ገበሬዎች ዘንድ ባለፉት ጥቂት ወራት እያየለ የመጣ ጉዳይ መሆኑ ተገልጿል። ገበሬዎቹ ከሌሎች የዓለም ክፍሎች በተለየ መልኩ ለአካባቢ ጥበቃ ተብለው የሚወጡ ሕጎች የገበያ ተወዳዳሪነታቸውን እየጎዳባቸው በመሆኑ ነው ለአመፅ የተነሳሱት። በአቴንስ ለተቃውሞ የወጡት ገበሬዎች በከፍተኛ ድምጽ የታጀቡ መፈክሮችን ያሰሙ ሲሆን ተቀጣጣይ ነገሮችን ይዘው ታይተዋል። በተጨማሪም መኪኖቻቸው ላይ ለቀብር ስነስርዓት የሚደረጉ የመታሰቢያ አበቦችንና የሬሳ ሳጥኖችን በመጫን እየሞተ ያለው ንግዳችንን ይወክላል ብለዋል። ገበሬዎቹ የምርትና የኃይል አቅርቦት ዋጋ መናር እንዲሁም የአየር ንብረት ለውጥና ርካሽ የውጭ ሀገር ግዢ ምግቦች ግብርናችንን እየጎዳ ነው ሲሉ ተናግረዋል። ምንም እንኳን መንግስት ለገበሬዎቹ በሚደረግ የኃይል አቅርቦት ዋጋ ላይ የግብር ቅናሽ እንደሚያደርግና የናፍጣን ድጎማ እንደሚያስቀጥል ቢያስታውቅም ገበሬዎቹ ግን በቂ አይደለም በማለት ተቃውሟቸውን ቀጥለዋል። ተመሳሳይ ጥያቄዎችና ጫናዎች በፈረንሳይም እየተነሱ መሆናቸው የታወቀ ሲሆን የፈረንሳይ ባለስልጣናት በጉዳዩ ላይ ምላሽ ሰጥተዋል። የፈረንሳዩ ጠቅላይ ሚኒስትር ጋብሪኤል አታ መንግስታቸው የገበሬዎቹን ገቢ ለመጠበቅ የተሻለ ሕግ እያረቀቀ ነው ብለዋል። ጠቅላይ ሚኒስትሩ አያይዘውም የገበሬዎቹን አቅም ለማሳደግ ከችርቻሮ ነጋዴዎችና ከሸማች ተቋማት ጋር እየሰራን ነው ብለዋል። የግሪክ ጠቅላይ ሚኒስትር ኪሪያኮስ ሚትሶታኪስ የገበሬዎቹን አመፅ ለማርገብ በኤሌክትሪክና በነዳጅ ዋጋ ላይ ትልቅ ቅናሽ እናደርጋለን በማለት ለገበሬዎቹ ቁጣ እውቅና ቢሰጡም ነገር ግን አስተዳደራቸው የበጀት እጥረት እንዳለ እንዳለበት በመግለጽ ተጨማሪ ድጎማ ማድረግ እንደማይችል በማስታወቁ የገበሬዎቹ ቁጣ አይሎ ቀጥሏል። ገበሬዎቹ ታዲያ የጠየቁት ሳይፈጸም ከፓርላማው ደጅ ላይ ንቅንቅ እንደማይሉም ጨምረው አስታውቋል። ለአንቲ ካርሳቫና ለኤፒ ዘገባ ያደነ ገረመው ከዋሽንግተን ዲሲ። በመጨረሻም በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ልዩ ቃናን ካስተዋወቁ የ1960ዎቹና ሰባዎቹ አይረሴ ዜመኞች መካከል አንዱ ድምፃዊ ጌታቸው ካሳ ከዚህ ዓለም በሞት ተለየ። ጌታቸው ተወልዶ ባደገበት አዲስ አበባ ያረፈው የካቲት 12 ሌሊት መሆኑ የተነገረ ሲሆን በሕመም መሰንበቱም ታውቋል። ሀብታሙ ስዩም የጌታቸው ካሳን የሙዚቃ ዓለም ጉዞ ባጭሩ ቃኝቶታል። በጣሊያንኛና እንግሊዝኛ ዜማዎች የአዳጊነት ዘመን ልብና አእምሮው ለሙዚቃ እንደተነሳ ጌታቸው ካሳ ተናግሯል። ሆኖም የሙዚቃ ዝንባሌውን ቤተሰቦቹ አልደግፉለትም። ጌታቸው የአባቱን ስም ለመለወጥ እስከ መገደድ ደርሷል። የሙዚቃ ፍቅሩ ከቤተሰብ ያቃቃረው ጌታቸው ታዲያ ባቀናባቸው አባቸው ድሬዳዋና ሀረር ከተሞች ሰጎን ኦርኬስትራን ከመሰሉ የዜማ ቡድኖች ጋር በመስራት የድምፃዊነት ክህሎቱን አጉልብተዋል። ጌታቸው ወደ አዲስ አበባ ከተመለሰ በኋላ የሙዚቃ አድማሱን በተደራጀ ሁኔታ ያሰፋው በ1960ዎቹ ከፈጣ ስልጣን በአንድ ጋር ባደረገው ጥምረት ነው። በይቀጥላልም በዘመኑ እውቅ ከነበሩት ሸበሌ ባንድና ዋልያስ ባንድ ጋር ለመስራት ችሏል። የውቤ በረሃ ድምቀት በነበረው ፓትሪስ ልሙምባ የምሽት ክበብና ሶምበሪ ነው ክለብ ተናፋቂ የዘመኑ ድምፃውያን መካከል አንዱ ጌታቸው ካሳ ነበረ። በ1970ዎቹ አመሃ ሸቴን ከመሰሉ የሙዚቃ ሳታሚዎች ጋር ወዳጅነት የፈጠረው ጌታቸው በአመሃ ከሊፋና ፊሊፕስ ድርጅቶች አማካኝነት አምስት ነጠላ ዜማዎችና ሸክላዎችን ለአድማጮች አደርሷል። በ1973 ወደ ዩናይትድ ስቴትስ ለሥራ ያቀናው ዕውቁ ድምፃዊ በስደት ሕይወት ውስጥ ለ27 ዓመታት ቆይተዋል። በእነዚህ ዓመታት ውስጥ በአሜሪካ በሚገኙ የተለያዩ ትውልድ የኢትዮጵያውያን መድረኮችና የመዝናኛ ስፍራዎች ውስጥ በተናጠልና ከሌሎች ድምፃውያን ጋር ሥራዎቹን አቅርበዋል። ወደሚወዳት አገሩ ኢትዮጵያ ማንነቱን እንደጠበቀ የተመለሰው ጌታቸው በቀጣይ ዓመታት በተለያዩ መድረኮች ላይ ዘመን ተሻጋሪ የሙዚቃ ሥራዎቹን አቀንቅኗል። ጌታቸው የከረመ ፍቅርንና ብርቱካን ነሽ ሎሚ በሚሉ ዜማዎች የአፍቃሪያንን ህመም አስታሟል። አገሬ ትዝታሽና አዲስ አበባ በሚሉ ዜማዎች ደግሞ የአገር ፍቅር ናፍቆትን ከጀግና ኢትዮጵያን መታሰቢያ ጋር አሰናኝቶ አቅርበዋል። እመኛለሁ የሚለውን የመሰሉ ዜማዎች ደግሞ ኑሮን ከብልሃቱ ማስማማት ላቃታቸው የመንፈስ አጋርነቱን አሳይቷል። ጌታቸውም በልዩ ቃናውና ለሀዩ ብቻ ሳይሆን በመድረክ ውዝዋዜውና ያዘፋፈን ስልቱ የራሱን አሻራ በኢትዮጵያ የሙዚቃ መድረክ መፍጠር የቻለ ቄንጠኛ ድምፃዊ እንደሆነ ይነገርለታል። ከቅርብ ዓመታት ወዲህ በህመም ውስጥ ስለ መቆየቱ የተነገረለት አንጋፋው ድምፃዊ በየካቲት 12 ሆስፒታል በሕክምና ሲረዳ ቆይቶ ትናንት የካቲት 12 ቀን 2016 ዓ ም ሌሊት በ79 ዓመቱ ከዚህ ዓለም በሞት መለየቱ ታውቋል። የቀብር ሥነ ሥርዓቱም የፊታችን አርብ እንደሚፈጸም ተነግረዋል። አንጋፋው ድምፃዊ ጌታቸው ካሳ የአንድ ሴት ልጅ አባት ነው። ለምሽቱ የተመደበው የዜና አሳ ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ። ደረጃ የደስታን ለዓለም ዜናዎቹ እናመሰግናለን። በዚህ መከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወልደ ነኝ። ፕሮግራሙን ከስቱዲዮ የሚቆጣጠርልን ንጉሶ ታምሬ፣ የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ አሰናጃችን አበባዮ ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። አሁን ለምሽቱ ወዳዘጋጀ ነው አብይ ርዕስ እናልፋለን። በሰሜን ሸዋ ዞን በድሮን ጥቃት ሰዎች መገደላቸውን ነዋሪዎች ተናገሩ፣ ይላል የአብይ ርዕሱ ዘገባ። በአማራ ክልል ሰሜን ሸዋ ዞን በአንድ ተሽከርካሪ ላይ ተፈጽሟል በተባለ የድሮን ጥቃት ብዙ ሰዎች እንደተገደሉ የአካባቢው ነዋሪዎች ተናግረዋል። ከሟቾቹ ውስጥ የቤተሰቦቻቸው አባላት እንደሚገኙበት የገለጸው መረጃውን የሰጡን የአካባቢው ነዋሪዎች የአየር ጥቃቱ የተፈጸመው ልጃቸውን ክርስትና አስነስተው ወደ ቤት እየተመለሱ በነበሩ ቤተሰቦችና እነርሱም ባጀቧቸው ወዳጅ ጎረቤቶች ላይ እንደሆነ አስረድተዋል። የፌዴራሉ የመንግሥት ኮሚዩኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በጉዳዩ ላይ ምላሽ እንዲሰጡን ስልክ ብንደውልም አላገኘናቸውም። ነዋሪዎችን በስልክ ያነጋግረው አስማማ አየነው ዝርዝር ዘገባውን ይዘዋል። በአማራ ክልል ሰሜን ሸዋ ዞን ሞጃና ወደራ ወረዳ ሰኞ የካቲት 11 2016 ዓ ም አይሲዩዚ በተባለ የጭነት ተሽከርካሪ ላይ ተፈጸመ በተባለ የድሮን ጥቃት ከሰላሳ በላይ ሰዎች መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። በጭነት ተሽከርካሪ ውስጥ የነበሩት አብዛኞቹ ተሳፋሪዎች ቤተ ክርስቲያን ልጅ አስጠምቀው ወደ መኖሪያ ቤታቸው በመመለስ ላይ የነበሩ ወዳጅ ዘመዶች መሆናቸውን ለደህንነታቸው ስለሚሰጉ ስማቸው እንዳንጠቅስ የጠየቁ አንድ የአካባቢው ነዋሪ በስልክ ነግረውናል። እዚያ ነው ጥቃት የደረሰው፣ የእኔ ዘመዶች ላይ ነበር እንግዲህ ሲጓዙ የነበሩት ያው ሳሲት ከተማ ላይ ክርስትና ውለው ከዚያው ከሳሲት ከሰላ ድንጋይ ወደ ሳሲት ጦርነት እየቀረበ ሲመጣ እዚያ ክርስትና ላይ ስለነበሩ ሙሉ ቤተሰብ ያው የነበራቸውን የራሳቸውን ተሽከርካሪ ተጠቅመው ወደ ታች ወደ ትውልድ አካባቢያቸው ላይ በመጓዝ ላይ በነበሩ የክርስትና ታዳሚዎች ላይ ነው ጥቃቱ የተፈጸመው። ከአርባ በላይ ሰዎች አሉ ነው እላው ላይ የነበሩት ያው ግጭቱ ጦርነቱ ከባድ ስለነበረ ያንን በመሸሽ ላይ የነበሩ ሰዎችንም በመንገድ ላይ እያሳፈረ ስለሄደ መኪናው፣ አሁን የኔ ቤተሰቦች የነበሩት የአንድ ቤተሰብ የአክስቴ ልጆች ናቸው። እህትና ወንድም የነበሩ በወንድምየው ወገን ሰባት ልጆች ነበሩ። አንድ ላይ እስከነ ሚስቱ እስከነሱ ሰውየው እስከነ ባለቤቱ አቶ ምሻው ይባላል። እህቱ ደግሞ ሸዋ ለፋ ትባላለች። እሷ እስከ ልጇ ነበረች። አጠቃላይ ስድስት ቤተሰብ ባንድ ላይ ከአንድ ወገን ያለቁት። ከአንድ ፊት ደግሞ ያው የአባቴ ወገን የሚዘመዱኛ ክስቶች የነበሩ እሱ ደግሞ ቄስ ንጉሴ ይባላል። ቄስ ንጉሴ እስከነ ባለቤት ነው። በአጠቃላይ ወደ ስምንት ቤተሰብ እና ክርስትና አንሺ የነበረው የባልየው ወንድም የነበረ ዘየደ ይባላል። እስከነ ሹፌሩ ሹፌሩ ዘየደ፣ ጎረቤታቸው አቶ ማሙዬ ይባላል ነው አጠቃላይ እነህ በኔ የስጋ ዘመዶች ማንነታቸው ሳይለይ የተቀበሩ እንዳሉና ወደ አካባቢው የጤና ተቋማት ከተወሰዱ በኋላ ሕይወታቸው ያለፈ እንዳሉም አክለው ተናግረዋል። በአያቱ እቅፍ ላይ የነበረው ክርስትና የተነሳው ሕፃን ከጥቃት መትረፉንና ወላጆቹ ግን ሕይወታቸው ማለፉን እኛ አስተያየት ሰጭ ገልጸዋል። በተጨማሪም መውረጃቸው ላይ ደርሰው ከተሽከርካሪ እየወረዱ የነበሩ ሰዎች መትረፋቸውንም ጠቁመዋል። ያው ቦታው የደረሰበት ያው በእርግጥ ከጦርነቱ ቀጣና ከአስራ አምስት ኪሎ ሜትር በላይ ርቀት አለው። እዚያ ላይ ይደርሳል ተብሎ እሱም አልገመቱም። እነሱ ያው እነሱ በርቀት መሄዳቸውን ከዚያ ከእርስ በርሱ ከአፈሙዙ ጥቃት መሸሻቸውን ነው እንጂ እንዲህ የድሮን ጥቃት ይደርስብናል ብለው በፍጹም አላሰቡም። መንገዱ ያው መስቀለኛ መንገድ ነው እዚያ ላይ መኪናው ቆሞ ያወርድበት የነበረው ወደ አራት አቅጣጫ የሚያስጌድ ነው። ወደ ቀኝ፣ ወደ ፈላ፣ ወደ ግራ እነሱ ይጓዙበት የነበረው ወደ ኩሬ፣ ወደ ኋላ፣ ወደ ፊት ለፊት ደግሞ ወደ ጋውና ወደ ኋላ ወደ ሳሲት የሚያስጌድ መስቀለኛ መንገድ ላይ ስለነበረ ያው በህይወት የተረፉትን ሰዎች እዚያ መድረሻ ቦታቸው ላይ ደርሰው ከመኪና ያወረዱ ናቸው እና ያው ጥቃት ሲደርስ በግራ ወገን ነው በጣም እንትን ያለው የተመጣው። በቀኝ ወገን የነበረው ክርስትና የተነሳውን ህፃን ልጅ ታቀፋ የነበረች የህፃናት እስከነ ህፃኑ መትረፍ ችለዋል። በተመሳሳይ ምክንያት የደህንነት ስጋት ስላለባቸው ስማቸው እንዳንጠቅስ የጠየቁ ሌላ አስተያየት ሰጪ ቦታው ላይ የደረሱት ድርጊቱ ከተፈጸመ በኋላ መሆኑን ገልጸው የሟቾቹን አስከሬን ከሌሎች የአካባቢ ነዋሪዎች ጋር በመሆን መሰብሰባቸውን ተናግረዋል። የሟቾቹን ማንነት መለየት እስከማይቻል ድረስ በአሰቃቂ ሁኔታ መገደላቸውንም ገልጸዋል። ቀን አስራ አንድ ነው። ያው ያን ዕለት ነው። ያው ከስድስት እስከ ስምንት ሰዓት ተኩል ነው የተነሳው ያው ያው ብዙ የሰማኑማ ያው እንግዲህ ድምፅ ጮኸ፣ በጣም አርጎ ድምፅ ጮኸ። ሲጮኸ ልክ እንደ ቀስተ ደመና ወረ ወደ ላይ ተነሳ። ሲነሳ ምን ተአምር ብለን እያየን ያው ቀበሌ ላይ ቀበሌው አንድ ነው በላ ትባላ ላይ ቀበሌው ከዚያ ወጣ ብሎ ንግንጣያው ላይ ነው ስን ያው እንደ ቀስተ ደመና ቆመ። ከዚያ ወዲያው ስንኬድ ያው በቃ እንድዚያ ተከስቶ አገኘን። የተመስታማለ ዚያ በሙሉ ተዘርሮ አገኘ አነሳል እኔ እንግዲህ አስራ አምስት ምናምን ነው እኔ ያየሁት፣ ግን ሌሎች ግን ከያ በላይ ነው ምናምን ይላሉ። እንግዲህ ሁሉም ወደ ዘመዱ ሲሄድ እ እኔ በላይ ኔ ያየሁት ያንን ነው። ከዚያ ስንደርስ ያው እንደዚሁ ሙሉ እንዳለ እግራቸው የተወረጠ ሆቶ እዚያ ገን አርፎ በቃ ደግሞ ግማሾቹ ያው የዳኑ እንደዚያ ነው እንግዲህ ያገኘ ነው። ከዚያም አንስተን ወደ እየሀገራቸው ያው በዘመድ በአዝማቱ ያው ወደዚ እየተለያየ ሄደ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ምላሽ እንዲሰጡን ስልክ ምንደውልም አላገኘ ናቸውም። ይሁንና ከቀናት በፊት መራዊ ከተማ በሰላማዊ ሰዎች ላይ ተፈጽሟል የተባለውን ጥቃት በተመለከተ ጠይቀ ናቸው የኢትዮጵያ መንግስት ወታደሮች ሲቪሎችን ኢላማ ያደረገ እርምጃ እንደማይወስዱና ተፈጽሞ ከሆነም እንደሚጣራ ገልጸው ነበር። በተጨማሪ የተጎዱት ሰዎች ተወስዶበታል ወደተባለው የሕክምና ጣቢያ መረጃን ለማግኘት ያደረግነው ሙከራም ስልክ ስለማይሰራ ሊሳካ አልቻለም። ዘመዶቹ በድሮኑ ጥቃት እንደተገደሉበት የገለጸው አስተያየት ሰጪ ጥቃቱ በአካባቢ ማህበረሰብ ላይ ከፍተኛ መደናገጥ መፍጠሩን በመግለጽ መንግስትም አስተዳድረዋለሁ በሚለው ዜጎቹ ላይ እንዴት እንዲህ ያደርጋል ሲልም ይጠይቃል። እኛ አካባቢ ያው ሰላም አካባቢ ስለነበረ እንዲህ በጦርነቱ ስለዚህ ስለዚህ ዘመናዊ ስለድሮን ምናምን ግንዛቤ የለውም ማህበረሰቡ ለጊዜው መሸሹን ብሎ ቤተሰብ አንድ ላይ መሄዱን ተጠባብቆ መሄዱን ነው እንጂ አሁን ይሄ መኪናው የራሳቸው ስለነበረ ቤተሰቦች አንድ ላይ ነው። ሰዎች ስለዚህ ያው ለማህበረሰቡ ትጓዙ ጥንቃቄ አድርጉ አንዳንድ ላይ እንትናት አትጓዙ ትራንስፖርት ማ መጠቀም በጣም ከባድ የሆነበት ሰዓት ነው። መንግስት ያው ህዝብን ለማስተዳደር እስከሆነ ድረስ የተመረጠው የመረጠው ህዝብ ላይ እንዲህ አይነት ጥቃት መፈጸም በጣም ከአንድ መንግስት የማይጠብቅ ነው። ተዋጊና ተዋጊ ምንም አይነት ጉዳት ቢደርስ ሁለቱም አስቡበት፣ ስለሆነ ሰላም ህዝብ ግን እንዲህ አይነት ጥቃት ሲደርስ መንግስት ኃላፊነት ውስጥ ያለውን ነገርም በቅርበት አይቶ የተፈጸመውን ጥቃት ሊመረምርልን ንመለክታለን። አስተያየት ሰጪዎቹ ጥቃቱ በደረሰበት ወቅት በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል ሰላ ድንጋይ ተብሎ በሚጠሩ አካባቢ ጦርነት እንደነበረ ገልጸው አሁን መቆሙና ከፍተኛ ቁጥር ያለው የመከላከያ ሰራዊትም ወደ አካባቢ መግባቱን ተናግረዋል። በድሮን ጥቃቱ ህይወታቸው ያለፉ ነዋሪዎችም ስርዓተ ቀብር መፈጸሙንም ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች ገልጸዋል። በአማራ ክልል በፌዴራል መንግስትና በፋኖ ታጣቂዎች መካከል ባለው የተኩሱ ልውውጥ ሰላማዊ ሰዎች መገደላቸውን ነዋሪዎችንና የሰብአዊ መብቶች ተሰጥ ተከራካሪ ድርጅቶችን ጠቅሰን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በጥቅምት ወር ባወጣው መግለጫ በድሮን ጥቃቶች ንጹሐን ዜጎች እየተገደሉ መሆኑን አስታውቆ ለጦርነቱም ፖለቲካዊ መፍትሄ እንዲበጅለት ጠይቆ ነበር። ለአሜሪካ ድምፅ አስመማየ ነው፣ ዋሽንግተን ዲሲ። አስማማዊ የነውን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በመንግሥትና በፋኖ መካከል ንግግር እንዲደረግ ከኦሮሞ ነፃነት ሰራዊት ጋር የተጀመረው ንግግር ደግሞ እንዲቀጥል ዩናይትድ ስቴትስ ለጠቅላይ ሚኒስትር አብይ ጥያቄ ማቅረቧን አስታወቀች። ዩናይትድ ስቴትስ በመንግስትና በኦሮሞ ነፃነት ሰራዊት መካከል የተጀመረውን ንግግር እንዲቀጥል ሁኔታዎችን ለማመቻቸት ዝግጁ መሆኗንም የአገሪቱ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር ተናግረዋል። ባለፈው ሳምንት በኢትዮጵያ ቆይታ ያደረጉት በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊ ፊ እና አምባሳደር ማይክ ሃመር ዛሬ በበይነ መረብ ጋዜጣዊ መግለጫ ሰጥተዋል። ኬኔዲ አባተ ጋዜጣዊ መግለጫውን ተከታትሎታል። ባለፈው ሳምንት በኢትዮጵያና በሶማሊያ ጉብኝት ያደረጉት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ እና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይካመር በበይነመረብ ለጋዜጠኞች በሰጡት መግለጫ ስለ ቆይታቸው አብራርተዋል። በኢትዮጵያ በነበራቸው ቆይታ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከተለያዩ ባለስልጣናትና የተቋማት መሪዎች ጋር በኢትዮጵያ ያሉ ግጭቶች በውይይት እንዲፈቱ መነጋገራቸውን አምባሳደር ማይካመር ገልጸዋል። ዩናይትድ በኦሮሚያ ክልል ያለው ግጭት እልባት እንዲያገኝ በመጫወት ላይ ያለችውን ሚና የገለጹት አምባሳደር ሐመር የአማራ ክልል ግጭትንም በሰላም ለመቋጨት ከፋኖ ጋር ንግግር እንዲጀመር ጥሪ መቅረቡን ተናግረዋል። ባለፈው ኅዳር ከኦሮሞ ነጻነት ሰራዊት ጋር በዳር ሰላም በተደረገ ውይይት ላይ በቀጥታ ተሳትፈናል። አሁንም ይህን ለመቀጠል ዝግጁ ነን። ግጭቱ በሰላም እንዲፈታ እንዴት መመቻቸት እንደሚቻል ለሁለቱም አካላት ሀሳብ አቅርበናል። ከፋኖ ጋር ንግግር እንዲደረግ አምባሳደር ማሲንጋ ለመንግስት ጥያቄ ማቅረቡንም እናውቃለን። ሰላምን ለማረጋገጥ ያሉትን እድሎች በመጠቀም ጥረታችንን ለመቀጠል ዝግጁ ነን። በተደጋጋሚ እንዳልነው ለእነዚህ ግጭቶች ወታደራዊ አማራጭ መፍትሄ አይሆንም። አሁንም ትኩረት መደረግ ያለበት ውይይት ላይ ነው። ከጠቅላይ ሚኒስትር አብይ ጋር በነበረው ውይይት ላይም ይሄው የሰላም አማራጭ ጥያቄ መነሳቱን የገለጹት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ጠቅላይ ሚኒስትሩ አዎንታዊ ምላሽ እንደሰጧቸው ተናግረዋል። ኢትዮጵያ በአሁኑ ወቅት በአማራና በኦሮሚያ ክልሎች ያጋጠሟትን ፈተናዎች በሰላም ለመፍታት ቁርጠኛ መሆናቸውን ጠቅላይ ሚኒስትሩ ተናግረዋል። በዚህ ቁርጠኝነታቸው እንዲቀጥሉ እናበረታታለን። በታጣቂዎች ለሚፈጸሙ ጥቃቶች የጸጥታ ኃይሎች ስለሚወስዱ እርምጃ አሳሳቢነት ገልጸናል። የጸጥታ ሁኔታ ፈታኝ መሆኑን ብንረዳም የሲቪሎችን መብት ለመጠበቅ ተጨማሪ ጥሪ ያስፈልጋል። አምባሳደር ማይክ ሐመርም እንዲሁ በአማራና በኦሮሚያ ያለው የሰብአዊ መብት ሁኔታ እጅግ አሳሳቢ መሆኑን በውይይቶቹ ወቅት ማንሳታቸውንና የሰብአዊ መብት ጥሰት ፈፃሚዎችም ተጠያቂ እንዲሆኑ ጥሪ ማቅረባቸውን ገልጸዋል። የዚህ መንስኤ የሆኑት ግጭቶች በሰላም እንዲፈቱ ከኦሮሞ ነጻነት ሰራዊት ጋር የተጀመረው ድርድር እንዲቀጥል ሁኔታዎችን ለማመቻቸት ከፋኖ ጋር ሊደረግ በሚችል ንግግርም ላይ ለመሳተፍ ሀገራቸው ዝግጁ መሆኗንም ከኢትዮጵያ ባለስልጣናት ጋር በተደረገ ውይይት ላይ ማንሳታቸውን ጠቅሰዋል። በእነዚህ ስብሰባዎች ላይ ከኦሮሞ ነጻነት ሰራዊት ጋር ውይይት ለማመቻቸት እንዲሁም የቀጠሉትን ግጭቶች በሰላም ለመፍታት ከአማራ ፋኖ ጋር ሊደረግ በሚችል ንግግር ላይ ለመሳተፍ ፍላጎት እንዳለን ገልጸናል። ምክንያቱም ወታደራዊ መፍትሄ የለም። የኢትዮጵያ መንግስት ለውይይቱ ዝግጁ እንዲሆን መግለጹን እናደንቃለን። መንግስት ለውይይት ዝግጁ መሆኑን ከዚህ ቀደምም በተደጋጋሚ መግለጹ ይታወቃል። በኦሮሚያ ክልል ከሚንቀሳቀሰው አማጺ የኦሮሞ ነጻነት ሰራዊት ጋር በታንዛኒያ በሁለት ዙር ድርድሮች ቢደረጉም ውጤት ማምጣት ግን አልቻሉም። በሌላ በኩል በአማራ ክልል ያለውን ግጭት በድርድር ለመፍታት እስካሁን በይፋ የታየ እርምጃ የለም። በዛሬው የበይነመረብ መግለጫ ላይም መንግስት ለሰላማዊ ንግግር ዝግጁ መሆኑ ቢገለጽም የተቋረጠው የመንግስትና የኦሮሞ ነጻነት ሰራዊት ንግግር መቼ ሊቀጥል እንደሚችል እንዲሁም በፋኖና በመንግስት መካከል ንግግር ይጀመር እንደሆነ አምባሳደር ማይክ ሐመርም ሆኑ የአፍሪካ ጉዳዮች ረዳት ሚኒስትሯ ሞሊፊ በግልጽ ያሉት ነገር የለም። በተያያዘ የሁለት ዓመታቱን የሰሜን ኢትዮጵያ ደም አፍሳሽ ጦርነት የቋጨው የፕሪቶሪያው የሰላም ስምምነት በሙላት እንዲተገበር ዩናይትድ ስቴትስ ድጋፍ እንደምታደርግ የገለጹት አምባሳደር ሐመር የቀድሞ ተዋጊዎችን ወደ ቀድሞ ሕይወታቸው ለመመለስ ለተጀመረው ስራ ዩናይትድ ስቴትስ 15 ሚሊዮን ዶላር ድጋፍ እንደምታደርግም ተናግረዋል። ይህ በእንዲህ እንዳለ በኢትዮጵያና በሶማሊያ መካከል ስለተፈጠረው ውጥረት ያነሱት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊ ፊ ሁለቱም አካላት ውጥረቱን እንዲያረግቡ መጠየቅ ቃቸውን አስረድተዋል። አለመግባባቱ በውይይት እንዲፈታ በሞቃዲሾ ከሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ እንዲሁም በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውንም ገልጸዋል። ኢትዮጵያ ለንግግር ዝግጁ መሆኗን በተደጋጋሚ የገለጸች ሲሆን ሶማሊያ በበኩሏ በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ሰነድ ውድቅ ካልሆነ አልነጋገርም ማለቷ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ከአሜሪካ ድምፅ ስርጭታችን በመቀጠል ላይ ነው። ለተፈናቃይ የደቻ ወረዳ አርሶ አደሮች ይዞታቸው እንዲመለስላቸው ኢሰመኮ አሳሰበ የሚለው ቀጣዩ ዘገባችን ነው። ከደቡብ ምዕራብ ኢትዮጵያ ክልል ከፋ ዞን ደቻ ወረዳ የተፈናቀሉ 267 አርሶ አደሮችና ቤተሰቦቻቸው በአሳሳቢ ችግር ውስጥ እንደሚገኙ ኢሰመኮ አስታውቋል። አርሶ አደሮቹ መሬታቸው እንደተነጠቀባቸው ለአሜሪካ ድምፅ የገለጹት ምክትል ኮሚሽነር ራኬብ መሰለ በአስቸኳይ ይዞታቸው ተመልሶላቸው በቀያቸው እንዲቋቋሙ ይደረግ ዘንድ አሳስበዋል። በካፋ ዞን ዴቻ ወረዳ ከ2011 ዓ ም አንስቶ የደረሰብን በሚሉት ማንነት ተኮር ጥቃት የተፈናቀሉ አርሶ አደሮችን ከፍተኛ ችግር ላይ መውደቃቸውን በስልክ ለአሜሪካ ድምፅ ተናግረዋል። የክልሉ የአደጋ ስጋት ሥራ አመራር ኮሚሽን ግን የተፈናቀሉ ሰዎች ስለመኖራቸው አላውቅም የሰማሁትም ነገር የለም ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዘገባው ልከዋል። በቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ ዞኖች በ1996 ዓ ም አጋጥሞ በነበረው ረሃብና የመሬት ጥበት ችግር የተነሳ በፌዴራልና በክልል መንግሥታት ምርት የእርሻ መሬት ጥበት ወደሌለባቸው አካባቢዎች የሰፈሩ 267 አርሶ አደሮች መፈናቀላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ከሃዲያ ከካምባታና ከሲዳማ ክልል አካባቢዎች በከፋ ዞን ደቻ ወረዳ በመንግስት በተዘጋጁ ጣቢያዎች የሰፈሩ ተፈናቃዮች ወደ ቀያቸው ሳይመለሱም ለአመታት መቆየታቸውን ምክትል ኮሚሽነር ራኬብ መሰልም ለአሜሪካ ድምፅ በስልክ ተናግሯል። በወቅቱ እንዲሁም ሁለት መቶ ስልሳ ሰባት አስራአስር ቤተሰቦች መፈናቀላቸውንና በዛ ሂደትን አላግባብ የመሬት ይዞታቸውን እንደተነጠቁ ህዳር አስራ ሁለት ሁለት ሺ አስራ አምስት ነው። እኛ ጋ ቤቱ ተያስገቡት። ያንን መሰረት አድርገንም ከየካቲት ከሚያዝያ ሁለት ሺህ አስራ አምስት በከፋ ዞን ቤቻ ወረዳ እና እንዲሁም በከንባታ ጠንባሮ ዞን ምርመራ አካሂደናል። ያሉት አቤቱታ ትክክል ነው ወይ፣ የሰብአዊ መብት ጥሰት ተከስቷል ያልተከሰተም ወይ የሚለውን ለማጣራት ማለት ነው። ምክትል ኮሚሽነሯ አርሶ አደሮቹ ላይ ደርሷል ያሏቸውንም የመብቶችን ጥሰት አብራርተዋል። እነዚህ ሰዎች ከከንባታ ጠንባሮ ሀዲያ እና ሲዳማ ዞኖች ነው ወደ ከፋ ዞን ቤቻ ወረዳ በሰፈራ ፕሮግራም የሄዱት። እዛ በኋላ እንግዲህ በሁለት ሺህ አስራ አንድ ዓመተ ምህረት መግቢያ አካባቢ ላይ ታጣቂዎች በተፈጸማባቸው ጥቃት ከአካባቢው ተፈናቅለዋል። እዛም በኋላ እንግዲህ ታሳስ ሁለት ሺ አስራ አንድ ነው ይሄ የሆነው። እነሱ ደግሞ ሁለት ሺ አስራ ሁለት መግቢያ አካባቢ ላይ በመልሶ ማቋቋም ፕሮግራም ከሁለት ሰፈራ ጣቢያ በስተቀር ሌሎችን በአካባቢያቸው መለሱና እንዲቋቋሙ የተደረገ ፕሮግራም ነበረ። ነገር ግን የተወሰኑት ከተመለሱ በኋላ ቤተሰቦቻቸው ሙሉ ለሙሉ ስላላመጡ ተመልሰው የተፈናቀሉበት አካባቢ ቤተሰቦቻቸውን ይዘው ይሄዳሉ። የሆነ ሁለት ሺ አስራ ሁለት መጨረሻ ላይ ነው። ስጋትና ትሮማው ጭንቅላታቸው ስላልወጣ ወዲያው ለመመለስ ትንሽ ስጋት ስለነበረባቸው እዚያው በሄዱበት ይቆያሉ። የካቲት ሁለት ሺ አስራ ሶስት ሲመለሱ ግን ቤተሰቦቻቸውን ይዘው ሲመለሱ የዛን ነው እንግዲህ። የመሬት ይዞታችን አላግባብ ተነጠቀ ብለው ያሉት የተፈናቀሉ አርሶ አደሮች ተወካይ አቶ ዮሐንስ ጡሚሶም ለረጅም ዓመታት ከኖሩበትና ሀብት ንብረት ባፈሩበት ወረዳም ተፈጽሞብናል ባሉት ማንነትን የለየ ጥቃት፣ በተለይም በአንዱ ሌሊት ስምንት ሰዎች እንደተገደሉባቸው አስታውሰዋል። ጥቃቱን ሽሽት ከወረዳው እንደተፈናቀሉና ለመመለስም አለመቻላቸውን ተናግሯል። ችግራቸውን ለደቡብ ምዕራብ ኢትዮጵያ ክልል መንግስት ማሳወቃቸውን የጠቀሱት አቶ ዮሐንስ መልስ አልሰጠንም ስሉ ቅሬታቸውን ገልጿል። በሁለት ሺህ አስራ አንድ ማለት ነው በአንድ ጀንበር ብቻ ስምንት ሰው ማታ ላይ ገብቶ ታረደ እ ከሁለት ሺህ አራት ዓመተ ምህረት ጀምሮ ህዝባችን እየሞተ ነው ብለን አስክሬኑን እንኳን ወደ ሐዋሳ ብናመጣም ምንም መብት አላገኘንም። እዛም በኋላ ለመብተው ብናመለክት ብናመለክት መብት ካጠን በኋላ እየቀረ ሰው እርታን ስጋውን ወደዚህ ንብረቱን ሲሎ ንብረቱ እንዳይሸጥ እንዳይለወጥ ተብሎ ተከልክሎ ኢለን በቃ እንግዲህ በበረሃ በበረሃ እያለን እጅ ለእጅ ተያይዘን አንዱ ብንሞት አንዱ እንቀብራለን። እዛው እንችላለን እያለን ወደ ትውልድ ሀገራችን ገባል። በአጠቃላይ ስንት ሰው ነው የተፈናቀለው? አባወራ ብቻ ሁለት መቶ ሰባ ስምንት ነው። አርሶ አደሮቹ የመሬት ይዞታቸውን እንደተቀሙና አካባቢያቸውን ጥለው እንዲሄዱ የገለጹት የኢሴማኮ ምክትል ኮሚሽነር ራኬብ መስልም ለተራዘመ የሰብአዊ መብቶች ጥሰት እንደተጋለጹም ተናግሯል። ሁኔታውም በጣም አሳሳቢ ነው ሲሉም አክለዋል። ተፈናቃዮች በተቻለ መጠን ተፈናቅለው የመጡበት አካባቢ ተመልሰው ወደ ቀያቸው ተመልሰው ኑሯቸውን የሚቀጥሉበት ሁኔታ ማመቻቸት ይኖርብናል፣ ወይም ደግሞ ተፈናቅለው በሚገኙበት አካባቢ ላይ ከማህበረሰቡ ጋር ከተቀባይ ማህበረሰብ ጋር ተቀላቅለው መኖር የሚችሉበትን ሁኔታ ማመቻቸት ያስፈልጋል። በሶስተኛ አማራጭ ደግሞ ሌላ ሶስተኛ አካባቢ ላይ ሁኔታን አመቻችቶ ህይወታቸውን እንዲቀጥሉ ማድረግ ያስፈልጋል። እነዚህ እንግዲህ ሶስት የዘላቂ መፍትሄ አማራጮች ናቸው። እነዚህም ሳናመቻች ስንቀርብ እነዚህ ተፈናቃዮች አሁንም ተረጂ ሆነው አሁንም የሰብአዊ ድጋፍ እየጠበቁ ከተረጂነት ሳይወጡ ለተራዘመ የመፈናቀል ሁኔታ ውስጥ እንዲኖሩ እያደርጋልና ይሄ ከፍተኛ የሰብአዊ መብት ጥሰት ነው። ለመንግስትም ደግሞ ለልማትም እዳ ነው የሚሆነው። እንደዚህ አይነት ክፍተት ሲኖር ተፈናቃዮች ጥለው በመፈናቀል ተገደው አካባቢያቸውን መሬታቸውን ጥለው ሄደው ሁኔታው ሲመቻች ሲመለሱ መሬታቸውን የሚያጡ ከሆነ መሬት እንግዲህ መኖሪያቸውም ነው። አርሶ አደሮች ናቸው አርሰው የሚገቡት ራሳቸውን፣ ቤተሰባቸውን፣ አካባቢያቸውን የሚያደጉበት ሁኔታ ካላመቻቸን ድንብን ተረጅ ይሆናል። ለመንግስትም ሸክም ነው የሚሆኑት። ስለዚህ በጣም አሳሳቢ ነው። ከተፈናቀሉ አርሶ አደሮች አንዷ ወይዘሮ ብርቱካን ተስፋዬም ከሀያ ዓመታት በፊት ስኖሩ ወደ ነበረበት ከምባታ ዞን ዶዮ ጎና ወረዳ ከአምስት ልጆቻቸው ጋር ተመልሶ የኖሩ እንደሆነ ገልጸውም ደረሰብን ያሉትንም በደል አስረድቷል። ሞታ ኖታ፣ ዝርፊያ ምናምን በዛ ክረምት ላይ ችግር አይኖርም። በጋ ሲመታው በጋ ላይ በየ ጊዜው ሁሉ በየሳምንቱን ከብት ሄዳል፣ ሰው ይሞታል። በቃ እዛ ገሪ ላይ መኖር በጣም ሲያስፈቃየ ልሽ አስራ አንድ ላይ ሀገርን ለቀን መጣ። የተለይ ሞተ ብሎ ለቅሶ ማይስታ አይሆኒ ምን ሆኒ የሞተ ሰው ሚሞታ እዛ ሲያስቀኝ በቃ ሰው የትም እየኖራ ነው። ሰው በአንድ ላይ አይኖርም። ያለው ነገርን አልተሸጠም ያለውን ነገር ሁሉ እዛ ለን ለራሳችን ነፍሳችን፣ ልጆቻችን ስለምንፈልግ ባዶ እጃችን እዛ አገር ወጥ የአሜሪካ ድምፅ የደቡብ ምዕራብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽነር ዶክተር ለማ መለሰን ጠይቋል። የተፈናቀለ ሰው የለም። ከፋ ውስጡ ነው ተፈናቀለ የሚባል መረጃ ከወረዳ ሳምንታዊ መረጃ እንወስዳለን። አምስት ቀን መረጃ እንወስዳለን። አጠቃላይ ያለውን ሲቹዌሽን በዚህ ደረጃ ከየመ አ የሚባሉ ወረዳዎች ለምሳሌ አንድ ወረዳ ከዴቻ የተገነጠለው ጎባ የሚባል ወረዳ ነው። ከአስር ቀን በፊት የእኛ ክልል ቲም ሄዷል። እዛ አካባቢ ያለው ችግር የተወሰነ አርብቶ አደሮች አሉ። ድርቅ አለ። ከዛ ባሻገር ባለፈው በማዳ የተጎዱ ሰዎች አሉ። ከዛ ባሻገር ግን ተፈናቀለ የሚል መረጃ አልመጣ። የሴማኮ ምክትል ኮሚሽነር ራከብ መሰልም ከአርሶ አደሮቹ የተነጠቁት ይዞታች ደግሞ በባለ ሀብቶች መያዛቸውን ገልጿል። አርሶ አደሮቹ ከሕግ አግባብ ውጭ የተነጠቀ መሬታቸው እንዲመለስላቸውና በአስቸኳይ ወደ ቀያቸው ተመልሰው ኑሯቸውን መምራት እንዲችሉ ምክትል ኮሚሽነሩ አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም በቀጣዩ ዘገባ ደግሞ ወደ ኬንያ እንዘልቃለን። የኬንያ ኩባንያዎች ለማስታወቂያ ወጪ ቅነሳ የሰው ሰራሽ ልዕቀትን ወደ መጠቀም እያዘነበሉ ነው ይላል ዘገባው። የኢኮኖሚ ፈተናዎች የገጠሟቸው የኬንያ ኩባንያዎች ስራቸውን ለማከናወንና ለማስታወቂያ የሚያውሉትን ወጪ ለመቀነስ በያዙት ውጥን ፊታቸውን የሰው ሰራሽ ልዕቀት ቴክኖሎጂን ወደ መጠቀም እያዞሩ ነው። ይህም ሁኔታው በሰው ሰራሽ ልዕቀት እንዳይተኩና መተዳደሪያ ገቢ እንዳያሳጣቸው ይሰጉትን ማስታወቂያዎችን የሚሰሩትን የዲዛይን ባለሙያዎችና የማስታወቂያ ድርጅቶች በጭንቀት እንዲዋጡ ምክንያት ሆነዋል። ይላል መሐመድ ይሱፍ ከናይሮቢ ያጠናቀረው ዘገባ ነው። አሉላ ከበደ ያቀርብልናል። የሰው ሰራሽ ልህቀት ቴክኖሎጂ ይበልጥ እየተስፋፋ በመጣበት በአሁኑ ወቅት አንዳንድ የኬንያ ኩባንያዎችና የንግድ ድርጅቶች ጊዜና ወጪን ለመቆጠብ በማለም የተለያዩ ሥራዎችን በኮምፒውተር በሚታገዙ ሮቦቶች ማከናወንን የአሰራር ስርዓታቸው አካል ማድረግ ይዘዋል። በናይሮቢ ከሚገኙት ግዙፍ የህትመት ኩባንያዎች አንዱ የሆነው ካርሳቲ ፕሮዳክትስ የሰው ሠራሽ ልህቀት ቴክኖሎጂን ካሰራራቸው ካዋሃዱ ተቋማት ውስጥ አንዱ ሆኗል። አንዳንዱን ሥራዎች እንደ ወትሮው ሁሉ በሌሎች ድርጅቶች ባለሙያዎች ከመተማመን ይልቅ በተለይ የመጽሐፍ ሽፋኖችን፣ ጽሑፎችንና አጠቃላይ የመጽሐፍ ዲዛይኖችን ሥራ ሰው ሰራሽ ልህቀትን በመጠቀም እነኝህን ሥራዎች ለማጠናቀቅ ይወስድበት የነበረውን ጊዜ በአማካይ ከሦስት ወር ወደ አንድ ወር ማሳነስ መቻሉን አመልክቷል። ሁሉም በቀላሉ ልንደርስበት በምንችል ቅርበት ላይ የሚገኝ እንደመሆኑ ጊዜ መቆጠብ ብቻ ሳይሆን ለዚህ አይነቱ አገልግሎት የውጭ ኃይል መቅጠር ስለማይኖርብህ በወጪም ረገድ መቆጠብ ያስችልሃል። ስለሆነም በአሁኑ ወቅት የሰው ሠራሽ ልህቀት ቴክኖሎጂን በመጠቀም የምናድነው ወጪ የመጨረሻውን የምርት ውጤት ለማሻሻልም ያግዛል። ውድሩ የተሰኘው የኮሚኒኬሽን አገልግሎት ድርጅት የምስራቅና ደቡባዊ አፍሪካ ኃላፊ ዴቪድ ካሬጋ እንዳስረዱት የሰው ሠራሽ ልህቀት ቴክኖሎጂ ኩባንያዎች ከደንበኞቻቸው ጋር የተሻለ ግንኙነት መፍጠር እንዲችሉም እየረዳ ነው። ድርጅቶች፣ ተቋማትና ኩባንያዎች የሰው ሰራሽ ልህቀትን ተጠቅመው የቱጋ ነው አሁን ወጪን ቀንሼ ነገር ግን ውጤታማ የሚሰኝ ግንኙነት መቀጠል የምችለው የሚለውን መጠየቅ ይዘዋል። በበኩሌ ያስተዋልኩትና በትክክልም ማየት እንደሚቻለው ከድርጅትም ሆነ ከደንበኞች አሊያም ከኩባንያዎቹ የእይታ አንጻር የሰው ሰራሽ ልህቀት እሴት ፈጣሪ የሆነ መምጣቱን ነው። በአንጻሩ ቴክኖሎጂው ይበልጥ እየተለመደ እና እየተዘወተረ መምጣቱ ከዘርፉ ባለሙያዎች ዘንድ ስጋት እየፈጠረ እና ለማስታወቂያ ድርጅቶችም የሚያገኙት የስራ መጠንና ገቢ እየቀነሰ ነው። ሲሞን መዋንዚያ ከነኚህ መሰሉ ድርጅቶች አንዱ ለሆነው ዘ አርቲስ ግሩፕ የተባለ ኩባንያ የፈጠራ ስራዎች ክፍል ኃላፊ በመሆን ያገለግላል። ምንም እንኳን እየተቀየረ ያለውን አሰራር ሁኔታና ኩባንያዎች እያገኙ ያሉትን ጥቅም ቢያምንም ለማስታወቂያ ስራዎቻቸው ግን በባለሙያዎች መተማመኑ የተሻለ ነው ይላል። ሁሉም የንድፍ ስራዎች በድርጅቱ ሰራተኞች በራሳቸው ነው የተሰሩት። ይህም ማለት የአገልግሎት አቅራቢው ድርጅት የሚያገኘው የገቢ መጠን አነስተኛ ይሆናል ማለት ነው። ይሁን እንጂ ኩባንያዎች በራሳቸው ይህንን ስራ መስራት መቀጠል የሚመርጡበት ሁኔታ አይታየኝም። ምክንያቱም ሰዎች ይበልጡኑ ጠንካራ በሆኑባቸው በዋናዎቹ ሥራዎቻቸው ላይ እንዲያተኩሩ አጽንኦት ሰጥተን ስለምንመክርና ይህንኑም ስለምናበረታታ ኩባንያዎች ወደዚያ ያዘነብላሉ የሚል ግምት የለኝም። በአሁኑ ወቅት የማስታወቂያ ሥራዎችን ለመሥራት ጥቅም ላይ የሚውሉት የሰው ሠራሽ ቴክኖሎጂ ፕሮግራሞች አንዳንድ ጊዜ በርካታ ሰዓታት ለሚጠይቅ የአርትዖት ሥራ የሚዳርጉ የተበላሹ ገጽታዎችና እንግዳ መልክ ያላቸው ትዕይንቶችን ሲከስቱም ይታያሉ። ይሁን እንጂ በዓለም አቀፉ የማስታወቂያ ጥናት ማዕከል ዘገባ መሠረት በአፍሪካ ለማስታወቂያው ዘርፍ ይወጣ የነበረው የገንዘብ መጠን ባለፈው ዓመት ብቻ በ11.6 በመቶ ቀንሷል። ይህም የሰው ሠራሽ ልህቀት ቴክኖሎጂን የመጠቀም ዝንባሌ እየጨመረ መምጣቱን አመላካች ነው ብሎታል። አሉላ ከበደን እናመሰግናለን። ወደ ሩሲያና ዩክሬን ጦርነት ስናምራ ደግሞ በጦርነት በምትታመሰው ዩክሬን መኖሩን የመረጡት የውጭ ሀገር ሰዎችን የተመለከተ ዘገባ እናገኛለን። በጦርነት ላይ ባለችው በዩክሬን መኖርን የመረጡ የውጭ ሀገር ሰዎች መኖራቸው በመዘገብ ላይ ነው። ወደ ትውልድ ሀገራቸው ሄደው ደህንነታቸው ተጠብቆ ከመኖር ይልቅ ለመድፍ ጥቃት ሊጋልጡ የሚችሉባት በዩክሬን መቆየትን እንደምን ሊመርጡ ቻሉ ሲል ይጠይቃል ዘገባው። የአሜሪካ ድምጿ ሊሲያ ባክሌትስ በዋና ከተማዋ ኪቭ ያገኘቻቸውን አንድ አሜሪካዊና አንዲት ዴንማርካዊት አነጋግራ ተከታዩን ዘገባ አጠናቅራለች። ቆንጅት እታዬ ታቀርበዋለች። ቀድሞ የአንድ የዩናይትድ ስቴትስ ምክር ቤት አባል ጽህፈት ቤት ሹም የነበሩት ስቲቨን ሞር ዛሬ ዋሽንግተን ካፒቶል ሂል አይደለም ያሉት፣ ከዩክሬን ዋና ከተማ ከኪየቭ አቅራቢያ የሚገኝ ቀዝቃዛ መጋዘን ውስጥ ናቸው። ሩሲያ ዩክሬን ላይ ወረራ ከከፈተች የፊታችን ቅዳሜ ልክ አንድ ዓመት ሊሆን ነው። ስቲቨን ያኔ ነው ወደ ዩክሬን ሊሄድ ብለው የተነሱት። ጦርነቱ በተጀመረ በስድስተኛው ቀን በአውሮፕላን ተሳፍሬ ዩክሬን ገባው። ብዙ ቁሳቁስ ጭነውም ነው የሄዱት። ሩቅ ያሉ ነገሮችን አቅርቦ ማሳያ ባይኖክላሮች፣ በርቀት መነጋገሪያ ወኪቶኪዎች እና ባትሪዎች ወዘተ ገዛው። የመጀመሪያ ህክምና ቁሳቁስም ገዛው እና ሁሉንም አራት ትልልቅ ሻንጣዎች ውስጥ አጭቄ ይዤ መጣው። እራሳቸው ወደ ዩክሬን ሊገቡ ሲሞክሩ ብዙ ሰዎች ከዩክሬን ሊወጡ ረጃጅም ሰልፍ ይዘው ሲጠባበቁ የነበረበት ጊዜ ነው። ስቴቨን ሞር መጀመሪያ ሲሄዱ የጫኑት አቅርቦት ራሳቸው በገዛ ገንዘባቸው የገዙት ነበር። በኋላ ግን አሜሪካ ውስጥ አንድ የበጎ አድራጎት ድርጅት አቋቋሙና ጠቅልለው ኬቭ ገቡ። ለመሆኑ ጦርነት ላይ ወደምትገኘው ወደ ዩክሬን ለመጓዝ ያነሳሳቸው ምን ነበር? Um, i love ukraine and, and part of the reason is because um ስቲቨን ሞር ለቀድሞ የካፒታል ሂል ባልደረቦቻቸው ስለ ዩክሬን ሁኔታ በየጊዜው ማብራሪያ ይሰጣሉ። ከመስከረም ወር ወዲህ ወደ 100 የሚጠጉ የምክር ቤት አባላት ጽህፈት ቤቶችን ጎብኝተዋል። አሜሪካ፣ አውሮፓና መካከለኛው ምስራቅ ውስጥ በሚካሄዱ ጦርነቶች ውስጥ መሳተፍ ወይም አለመሳተፍ ያ የራሷ ምርጫ ይመስላታል። አማራጭ ውሱ አይደለም። ያለን አማራጭ ብዙ ወጪ የሚያስወጣ መሳሪያን አሁን ብንልክ ይሻለናል፣ ወይስ ወደፊት ወታደሮች እየላክ የራሳችንን ልጆች ሕይወት አደጋ ላይ መጣል ይሻለናል? ምክንያቱም ፑቲን ጦርነቱን አያቁም። ስቴቨን ሞር በቅርብ ጊዜ ወደ ሀገራቸው የመመለስ ሀሳብ የላቸውም። የዴንማርክ ተወላጇ ኬረን መሪ ክሬግ ሉንድም ወደ ሀገራቸው ለመመለስ አያስቡም። በአሁኑ ሰዓት ሀገሬ ኬቭ ናት ይላሉ ኬረን ኬረንን የዩክሬንን ቋንቋ ከሚማሩበት ክፍል ሲወጡ ነበር ያገኘ ናቸው። ዩክሬን ውስጥ ብዙ አመት ስለሆነኝ የሀገሩን ኦፊሴል ቋንቋ መናገር አለብኝ ብለው ነው። በመረጃ ቴክኖሎጂ ኢንዱስትሪ ውስጥ ለመስራት ወደዚህ ከመጣሁ ወደ ስድስት አመት ገደማ ሆኖኛል። የራሴን ድርጅት ከፍቼ ኩባንያዎች አደረጃጀታቸውንና የአመራር ዘርፋቸው እንዲያሻሽሉ በማማከር እሰራለው። እንደውም እዚህ መኖር ከጀመርኩ በሚቀጥለው ሳምንት ሰባት ዓመት ይሆነኛል። አንድ አመት በፊት ኪየቭ ውስጥ ተኩስ በተቀሰቀሰበት ጊዜ ሸሽተው ወደ ምዕራባዊ ዩክሬን አካባቢ ሄደው ነበር። ከዚያ በኋላ ስራ አግኝተው ወደ ኔደርላንድስ ሄደው ነበረ። አንድ አመት ካሳለፉ በኋላ ግን ወደ ዩክሬን ለመመለስ ወሰኑ። ዩክሬን ሶይል ታውቂያለሽ። ልክ ድንበሩን አቋርጠን የዩክሬን መሬት ስንረግጥ ውስጣችን እንዴት አይነት ጥልቅ የሆነ ሰላም እንደተሰማን፣ እፎይ! አሁን በከፊል ዩክሬናዊ እንደሆንኩ ይሰማኛል። ዚሁ ሆኜ ለውጥ የሚያመጣ አንድ ቁም ነገር መስራት እችላለሁ አልኩ። ከረን መሪ ስለ ጦርነቱ ሲያወሩ በእኛ ሀገር የሚካሄደው ጦርነት እያሉ ነው። ባለኛ አቅም ሁሉ ዩክሬንን እረዳታለሁ ብለዋል። ከረን ያው የታወቀ ነው። አንዱ መንገድ በገንዘብ መርዳት ነው። ሌላው ድርጅቶችን በማማከር መርዳት ነው። እኔ አሁን ከአንድ ግዙፍ መንግስታዊ ያልሆነ ድርጅት ጋር በመስራት ላይ ነኝ። የድርጅታቸውን አሰራር እንዲያጠናክሩ አብሬያቸው ሰራለሁ። አሜሪካዊው ስቴቨን ሞር እና ዴንማርካዊቱ ከረመሪ ክራግሉንድ ጓደኞቻቸውና ዘመዶቻቸው ጦርነት አንባ ውስጥ ለመኖር ስለምን እንደመረጡ ፈጽሞ ሊገባቸው እንዳልቻለ ይናገራሉ። ወደ ሀገራችን እንድንመለስ መማጸኑንም አሁን ትተውታል ብለዋል። ስርጭታችን በመቀጠል ላይ ነው። ቀጣዩ ዘገባችን ዲሞክራሲ በተግባር ይሆናል። የህዝብ ብዙሃን መገናኛዎች የገዢው ፓርቲ መሣሪያ ሆነዋል ይላል። ለዛሬ ዲሞክራሲ በተግባር የያዝነው ዘገባ በኢትዮጵያ ያሉ የህዝብ ብዙሃን መገናኛዎች ሕዝባዊ ኃላፊነታቸውን እየተወጡ እንዳልሆነ አንድ ጥናት አመልክተዋል። መልካም አስተዳደር በአፍሪካ በተሰኘ የሲቪል ማኅበረሰብ ድርጅት የተደገፈው ይኸው ጥናት በህዝብ ሀብት የሚተዳደሩት የአገሪቱ የህዝብ ብዙኃን መገናኛዎች የኤዲቶሪያል ነጻነት እንደሌላቸውም ያሳያል ብለዋል። ጥናቱን ያካሄዱት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር ዶክተር ጌታቸው ድንቁ የህዝብ ብዙኃን መገናኛ ተቋማቱ ህዝባዊ ኃላፊነታቸውን መወጣት ሲገባቸው ለገዢው ፓርቲ ያደሉ ዘገባዎችን በመስራት ላይ ተጠምደዋል ይላሉ። ይኸው አካሄድ ጉዳት እያስከተለ እንደሚገኝ የገለጹት ዶክተር ጌታቸው አሰራራቸው በዚሁ ሊቀጥል አይገባም ብለዋል። በጉዳዩ ላይ አስተያየት የሰጡ የተቃዋሚ ፖለቲካ ፓርቲዎችም የብዙሀን መገናኛ ተቋማቱ ተገቢ አገልግሎት እንደማይሰጧቸው ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል። በአዲስ አበባ የሚገኘው መልካም አስተዳደር ለአፍሪካ የተሰኘው የሲቪል ማህበረሰብ ድርጅት ያሰራው ጥናት የሕዝብ ብዙሃን መገናኛ ማለት ከጽንሰ ሐሳቡ ጀምሮ በመንግሥትም ሆነ በንግድ አካላት ያልተያዘ ይልቁንም ወጪው በሕዝብ የሚሸፈንና በሕዝብ ቁጥጥር የሚደረግበት ተቋም እንደሆነ ያስረዳል። እንዲህ አይነት ተቋማት ወገንተኝነታቸው ለሕዝብ እንደሆነም ጥናቱ አመላክቷል። የኢትዮጵያ የብዙሃን መገናኛ አዋጅም ተመሳሳይ ትርጉም እንደሚሰጥ ጥናቱን ያቀረቡት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር ዶክተር ጌታቸው ድንቁ ገልጸዋል። አሁን ያለው የሚዲያ አዋጅ እንደዚህ ብሎ ነው የሚበይ ነው የህዝብ ብሮድካስት አገልግሎት ማለት በሀገር አቀፍ ወይም በክልል ደረጃ በህግ የተቋቋመ ተጠሪነቱም ለህዝብ ተወካዮች ምክር ቤት ወይም ለክልል ምክር ቤት የሆነ ሙሉ በሙሉ ወይም በአብዛኛው በመንግስት በጀት የሚተዳደር ከመንግስት ነጻና ገለልተኛ ሆኖ የህዝብን ጥቅም የሚያረጋግጡ ይዘቶች በማዘጋጀት ለህዝብ የማቅረብ ግዴታ ያለበት የሬዲዮ ወይም የቴሌቪዥን ብሮድካስት አገልግሎት ነው። ዶክተር ጌታቸው አያይዘውም ተቋማቱ የግል ብዙሃን መገናኛዎች የማያዩቸውን ጉዳዮች በመዳሰስ ለህዝብ ሀቀኛና ሚዛናዊ መረጃን በገለልተኛነት የመስጠት ኃላፊነት እንደተጣለባቸው ይገልጻሉ። ሆኖም አሰራራቸው ከአዋጁ ጋር የሚጻረር ነው ብለዋል። ህዝብ በእለት ተዕለት ኑሮ ላይ ተገቢ ውሳኔ ለመወሰን የሚረዳውን አይነት ሚዛናዊነት ያለው ትክክለኝነት ያለው መረጃ እንዲያገኝ ይፈልጋል እና ከዚህ ይጠበቃል። አሁን በምናየው ሁኔታ ግን ይሄን አሟልተው አናገኛቸውም። ይልቁንም ከመንግስትም ባለፈ አንዳንድ ጊዜ ግልጽ በሚታይ ሁኔታ የገዥን ፓርቲ ፍላጎት የማራመድ ነገር እሱን የማቀንቀን እሱን የማጉላት ሌሎችን በተጻራሪው ያሉት ደግሞ ጉዳዮችን ቸል ማለት ህዝቡ ሊያውቅ እየፈለገም እንኳን ሳይቀር ተገቢውን ሽፋንና ትኩረት አለመስጠት ይታያል እና የበዛ ወገንተኝነት ከአስፈጻሚ ዋጋ አካል ጋር የመወገን የመጠጋጋት ነገር ይታይባቸዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ደስታ ዲንቃ የብዙሀን መገናኛ ተቋማቱ ህዝባዊ ኃላፊነታቸውን እየተወጡ እንዳልሆኑ ተችተዋል። ተቃዋሚ የፖለቲካ ፓርቲዎችም ተገቢውን ሽፋን አያገኙም ሲሉም አክለዋል። የመንግስት ሚዲያ የሚባሉት አገልግሎት የሚሰጡት ለህዝቡ ሳይሆን ለመንግስት ብቻ ነው። የተለየ ሀሳብ ያላቸው የፖለቲካ ፓርቲዎች ሲጀመር በመንግስት በሚተዳደሩ ሚዲያዎች እምነት የላቸውም። የሚያንጸባርቁት የመንግስት ፍቃድ ነው። ትልልቅ መግለጫዎች፣ ትልልቅ አገራዊ አጀንዳዎች፣ ትልልቅ የፕሬስ ሪሊዞች በሚሰጡበት ጊዜ ይጋበዛሉ። ከተፈቀደላቸው ይመጣሉ፣ ካልተፈቀደላቸው ደግሞ ይቀራሉ ማለት ነው። ፖለቲካ ፓርቲዎችም እምነት አይደለባቸውም ማለት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙላ አለም ተገኘ ወርቅ በበኩላቸው የህዝብ ብዙሀን መገናኛዎች በሀገሪቱ የሚንቀሳቀሱ የፖለቲካ ፓርቲዎችን በእኩል ደረጃ እንደማያስተናግዷቸው ይገልጻሉ። እኛ የምንፈልገው ዜና ሲሆን ና ገዢ ፓርቲ የሚፈልገው ዜና ሲሆን የሚሰጡት የአየር ሽፋን ልዩነት ለኖር ዘገባውን የሚያቀርቡበት አንዳንዴ አልተባለ ይላሉ። አንዳንዴ ደግሞ ፍጹም እንዳላየ እንዳልሰማ፣ ምንም እንዳልተከሰተ ያልፋሉ። እነዚህ ባህሪያቸውን እንዲያርሙ ደብዳቤ መግለጫዎችም ላይ ዜማ በተለያዩ መግለጫዎቹ ማሳስቧል። በደብዳቤም ለኢትዮጵያ ብዙሀን መገናኛ ባለስልጣንም ያስገባዋለን። እንዲታረሙ በጣም እንፈልጋለን። አሰራራቸው ትልቅ ክስለት ከጥናት መድረኩ ተሳታፊዎች አንዱ የነበሩት የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር ተስፋዬ ገመቹ የህዝብ ብዙሀን መገናኛዎች ለመንግስት የወገኑ እንደሆኑ ጠቅሰው አብዛኛውን ጊዜ የዜና ሽፋን አይሰጡንም ሲሉ ወቅሰዋል። በአብዛኞቹ ኦልሞስት ኦል ማለት እስኪቻል ድረስ ያለው ክፍተት የመንግስት ፍላጎቱን ከዛም አልፎ የፓርቲ ፍላጎቱን የማንጸባረቅ ነገሮች ነው የምንመለከተው። ለምሳሌ እኛ የሚገጥሙን ተግዳሮቶች እንደ ማሳያ ሊቀርቡ ይችላሉ። በሰብአዊ መብት ጥሰት ላይ የምናወጣቸው ሪፖርት ፈጽሞ ሊዘግቡ ፍቃደኛ አይደለም። እዛ ላይ ሊናገሩ ፍቃደኛ አይደለም። እንግዲህ የህዝብ ከሆነ ፐብሊክ ከሆነ አንድ ሚዲያ ሁሉንም መንግሥት ጣልቃ ገብነት የኤዲቶሪያል ነጻነታቸውን እንዳጡ ያስረዳሉ። መቼ ምን ማሰራጨት እንዳለባቸው እንዲወስኑ ነጻነቱን ለእነርሱ መስጠት ሲገባ የሚዲያ ኮሚቴ በሚባል መንግስታዊ አካል አጀንዳ ተቀርጾ እንደሚሰጣቸው ጠቁመዋል። ሚዲያ ኮሚቴ የሚባል አለ፣ ቀድሞም ነበር፣ ዛሬም አለ። እኔም ተቀምጫ ካለው በዛ ስብሰባ ላይ ቀጥታ ኮንተንትን ነው ዲክቴት የሚያደርግ በሶሻል ሚዲያ የግሩፕ ቻናል እና በስብሰባዎች ሴንሰርሺፕ በሕግ አቦሊሽ ተደርጓል ተብሏል። አዲሱ ሴንሰርሺፕ ግን ሴልፍ ሴንሰርሺፕ ነው የነገሰው በፓብሊክ ሚዲያዎቻችን ላይ። በየሚዲያዎቹ ውስጥ የሚሰሩት ዜጎች ነጻነት የላቸውም። ይሁን እንጂ ተቋማቱ በህዝብ ገንዘብ የሚተዳደሩ እስከሆኑ ድረስ በዚሁ መቀጠል እንደሌለባቸው ባለሙያው ያስገነዝባሉ። በውጭ ሀገራትም ያሉ ፐብሊክ ሰርቪስ ብሮድካስተርስ ተብሎ የተቋቋሙ የተሻለ የሚሰሩ ርቀታቸውን ከአስፈጻሚ አካል ጋር ከሌሎችም ጉልበተኛ ከሆኑ የኤዲቶሪያል ነፃነታቸውን መገዳደር የሚፈልጉትን ተቋቁሞ ሙያዊነታቸውን አስጠበቀው የመሄድ ነገር እናያለን። ስለዚህ የእኛ ሀገር የመንግስት ተብለው የሚታወቁት ወይም የህዝብ ተብለው የሚታወቁት ቴሌቪዥኖች፣ ሬዲዮዎች እንደዛ እንዲሆኑልን እንመኛለን፣ እንፈልጋለን። ለዛ ደግሞ ስለሚያገባን ህብረተሰቡ በዚህ ጉዳይ ላይ በተለያየ አማራጮች በተለያየ ቦታ ሊወያይ ያስፈልጋል። የኢዜማው የህዝብ ግንኙነት ኃላፊ ዶክተር ሙላለምም የህዝብ ብዙሀን መገናኛዎቹ ህዝባዊ ኃላፊነታቸውን መወጣት አለባቸው ይላሉ። ተቋቋማ አለመረጋጋት ውስጥ የሚዲያ ድርሻ በቀላሉ የሚታይ አይደለም። አብዛኛው ማህበረሰብ ላልተገባ ውሸት፣ እውነት ላልሆኑ ዜናዎች፣ ሀሰተኛ ዜናዎች እየተዳረገ ያለው እነዚህ የህዝብ የሚባሉ መገናኛ ብዙሃን ኃላፊነታቸውን በአግባቡ ባለመወጣታቸው እና እውነቱን በትክክል በትክክለኛው ሰዓትና በተገቢ ምክንያት ማድረስ ስላልቻሉ ነው ብዬ አስባለሁ። ስለዚህ ይሄን ኃላፊነታቸውን መወጣት ለሀገር ሰላም ያለውን አስተዋጽኦ በቅሩ ተረድተው አንደኛ ታማኝ፣ ሀቀኛ ለህሊናቸውና ለህዝብ ቆመው ሀቀኛ ዜናዎች እንዲሰሩ ማሳሰብ ፈልጋለ። በኢትዮጵያ 11 የራዲዮና 11 የቴሌቪዥን በድምሩ 22 የህዝብ ብዙሃን መገናኛ ተቋማት በሥራ ላይ እንዳሉ በጥናቱ ተገልጿል። የግሎቹን ጨምሮ ደግሞ 78 የራዲዮና 38 የቴሌቪዥን ጣቢያዎች መኖራቸው ተመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤል ገብረ ምድንን እናመሰግናለን። በመጨረሻው ዘገባችን ወደ ናይጄሪያ እንዘልቃለን። በናይጄሪያ የማዕድን ማውጣት የአካባቢ ደህንነት ተጽዕኖ ይላል ዘገባው። ለአያሌ ዓመታት ትኩረታቸውን በነዳጅና ጋዝ ላይ አድርገው የኖሩ የናይጄሪያ ባለሥልጣናት ለማዕድን ኢንዱስትሪው ትኩረት እየሰጡ ናቸው። ይህም የአገሪቱን የምጣኔ ሀብት መሰረት ለማስፋት የያዙት ጥረት አካል እንደሆነ ተገልጿል። ይሁን እንጂ አገሪቱ እስከ አሁን ስራ ላይ ሲውሉ በነበሩት የማዕድን ማውጣት መንገዶችና አደጋዊ ፍቃድ በሚካሄድ የማዕድን ቁፋሮ የተነሳ ከደረሰባት የአካባቢ ጉዳት አሁንም ሙሉ ለሙሉ አላገገመችም። ቲሞቲ ኦቢዙ ከናይጄሪያ የላከውን ዘገባ ቆንጅት ታየ አቀርበዋለች። ፊቢ ጊያንግ ማዕከላዊ ናይጄሪያ ውስጥ ከሚገኙት ውድ ማዕድናት አንዱ የሆነውን የቆርቆሮ ማዕድን ለማውጣት ያለ ሕጋዊ ፈቃድ ቁፋሮ ከጀመሩ ሶስት ዓመት አልፏቸዋል። እዚህኛው የፕላቶ ክፍለ ግዛት የቁፋሮ ቦታ በሺዎች የተቆጠሩ የአካባቢው ነዋሪዎች ስራውን ተያይዘውታል። በተለያዩ የፕላቶ አካባቢዎችም እንዲሁ ማዕድኑን አውጥተው ቶሎ ብለው ሸጠው ለመጠቀም የተሰማሩ ብዙዎች ናቸው። ፊቢግያንግ እርግጥ አደገኛ ስራ ነው፣ ግን ይሁን በሳምንት 15 ዶላር ገደማ አገኝበታለሁ ይላሉ። መንግስት ይህንን ስራ እንድንሰራ የማይፈልግ ከሆነ ምግብና ሌላ ስራ ይስጠን፣ ምክንያቱም እጃችንን አጣጥፈን ቁጭ ብለን ልንመለከት አንችልም። ቆፋሪዎቹ የቆርቆሮ ማዕድኑን ቀንቷቸው ካገኙ አጥበው ከአሸዋው ይለዩታል። በመጀመሪያ ከዛ በሚዛን ይሸጣሉ። ገዢዎች ያቀልጡትና በተለይም ለኤሌክትሮኒክ መሳሪያዎች መስሪያ ለሚፈልጉት ለትላልቆቹ ኩባንያዎች ይሸጣሉ። ኢማኑዌል ሳይመን አርሶ አደር ናቸው። የማዕድን ቁፋሮው የአካባቢያችንን መሬት አበላሽቶብናል በማለት ያማርራሉ። ቱሙን ልጆች ሳለን ጀምሮ ሰፈራችን ውስጥ የቆርቆሮ ማዕድን ቁፋሪ ያካሂዳሉ። በዚያም ሳቢያ የእርሻ መሬቶቻችን ተበላሽተዋል። እነኛን ቦታዎች ለግብርና መጠቀም ካቁምንም ቆይተናል። ምክንያቱም ምንም ያህል ማዳበሪያ ጨምረን ብናርሰው ምንም አያበቅልም። ማዕድን ፍለጋ የሚቆፍሩት ሰዎች ብዙ ጊዜ ጉድጓዱን አይዘጉትም ያሉት ገበሬው፣ አንዳንድ ጊዜ ትልቅ ሸለቆ ይፈጥርና ለማረስ አንችልም ብለዋል። ኩሬዎቹ ለአካባቢው ማህበረሰብ በተለይም ለሕፃናቱ አደጋ ይደቅናሉ። በዚሁ ዓመት ውስጥ ከመስከረም እስከ ጥቅምት በነበሩት ወራት ውስጥ ማዕድን ቁፋሮ በሚካሄዱባቸው አካባቢዎች ከሰላሳ የሚበልጡ ሰዎች ሕይወታቸውን ማጣታቸውን የፕላቶ ክፍለ ሀገር የማዕድን አውጪዎች ማህበር ተናግሯል። የክፍለ ሀገሯ የአካባቢ ጥበቃ የአየር ንብረትና የማዕድን ልማት ኮሚሽነር ፒተር ጎምን ጨምሮ የተለያዩ ባለስልጣናት ሀገራችን ተፈላጊ በሆነው ማዕድኗ መጠቀም ይገባታል ነው የሚሉት። በአሁኑ ወቅት እዚህ ፕላቶ ውስጥ ብቻ ሳይሆን በዓለም ዙሪያ የማዕድን ቁፋሮ እንደገና እያንሰራራ ነው። በተለይም በአሁኑ ጊዜ እንደ ኮምፒውተር፣ ስልክ፣ መኪናና ባትሪ የመሳሰሉትን ለመስሪያ የሚውሉት እነኚህ ማዕድኖች በጣም ይፈለጋሉ። የማዕድን ፍለጋ እንቅስቃሴው በጣም እየጨመረ ነው። በዚህም ምክንያት ብዙ ሰው ነው የሚመጣው። በአሁኑ ጊዜ አዲስ የማዕድን ቁፋሮ ፈቃድ የምንሰጠው በአካባቢ ላይ ጉዳት እንዳያደርሱ ኩባንያዎችም እዚሁ ናይጄሪያ ውስጥ የማዕድን ውጤቱን ማዘጋጃ ጣቢያ እንዲከፍቱ ግዴታ የሚያደርግ ውል አስፈርመን ነው ብለዋል ባለስልጣኑ። ያም ብቻ ሳይሆን ያለ ሕጋዊ ፈቃድ በየራሳቸው አነስተኛ ቁፋሮዎችን የሚያካሂዱ ሰዎችን በህጋዊ አካል እንዲታቀፉ ለማድረግ እየሰራን ነው ብለዋል። እንደ መንግስት አሁን በህገወጥነት አንመለከታቸው። ሙሉ ዘገባውን በድረ ገጻችንና በማኅበራዊ ሚዲያችን ላይ ታገኛላችሁ። ክብራትና ክብራን፣ የምሽቱ ስርጭታችን በዚህ ተጠናቋል። ሳያስተናግዳችሁ ያመሸት እንግዲህ ወልዴ ፕሮግራሙን ከስቱዲዮ ይመራልን፣ ንጉሡ ታምሬ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት።